ጌታቸው፣ ዛሬ በእንግዶች ተከባችሁን የዋላችሁት አዲስ አበባ? አዎ፣ ትክክል ነው። የጀርመኑ የጥራዶና ትብብር ሚኒስትሩ ድ ሙለር እንዲሁ በአዲስ አበባ ተገኝተው አዲስ ስልት ለአፍሪካ የነደፉትን አስተዋውቀዋል። አንድ እርሳቸው በኩል ነው። ሁለተኛ ከዛው ተከታትሎ ደግሞ ዑመር አልበሺር የሱዳኑ ፕሬዚደንት ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋራ የጋርዮሽ ጋዜጣዊ መግለጫ ሰጥተዋል። የጀርመኑን ሚኒስትር ከዚህ ዘገባ ቀጥሎ ታሰማናለህ። ዝርዝሩን የሱዳኑ ፕሬዚደንት ዑመር ሐሰን አልበሺር በዚህ ሰዓት አዲስ አበባ የመጡበት ምክንያትና ያደረጉት ውይይት ምንድን ነው? ባጭሩ ንገረን። እንግዲህ ሁለቱም መግለጫ በእነሱ በኩል ሰጥተዋል። በሱዳኑ መሪ በኩል እምብዛም ጠለቅ በማለት የገለጹት ባይኖርም በሁለቱ ሀገሮች መካከል ያለው ታሪካዊ ግንኙነት በማስፋፋት በሁሉም መስክ የትስስር ውሎች ተፈራርመዋል አሉ። በፖለቲካው፣ በጸጥታው ወዘተ መስኮች ያሉትን ስምምነታችንን አስፍተን እንቀጥልበታለን የሚሉት ግን በኢትዮጵያ ጠቅላይ ሚኒስትር በኩል በኩል ትንሽ በኃይለማርያም ደሳለኝ ሰፋ ያለ ነው የሰጡትና ኢትዮጵያና ሱዳንን እስከ ፖርት ሱዳን ድረስ የሚያገናኘው የባቡር ስራ በቅርቡ እንደሚጀምር ገልጸዋል። ለዚህም ሱዳን ለባቡሩ መዳረሻ ለሚሆነው ቦታን ከወዲሁ መድባ ሰጥታለች አሉ። ቀጥለው ነጻ የኢኮኖሚ ቀጣና ከሱዳን ጋር እንደሚጀመር ገለጹ። ይህንንም ለማጠናከር ከወዲሁ የመብራት ኃይል ማለት የኤሌክትሪክ ኃይል አቅርቦቱ እንደሚስፋፋ እንገልጻለን ብለዋል። እንግዲህ ዋናው ደግሞ በፖለቲካው አኳያ ነው። በደቡብ ሱዳን ስላለው ሰላም በሚሰፍንበት አኳያ በጋራ እንደሚሰማሩና በጸጥታው አኳያ በሱዳን ሆነ በኢትዮጵያ በኩል አብረው በመተባበር በሚሰሩት ላይ ከስምነት እንደደረሱ አልሸሸጉም። ኢትዮጵያ በአባይ ወንዝ ላይ በምታስገነባው ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ ምክንያት ግብጾች ብዙ አልተደሰቱም ይባላል እና ምናልባት አንድ ሰሞን ይባል እንደነበረው ከሶስቱ ሀገራት ማለት ኢትዮጵያ፣ ግብፅና ሱዳን መልካም ወዳጅነት እና ለግድቡም ደግሞ የጋራ መተማመን አለ የሚባለው ትንሽ ቀዝቀዝ ያለ ይመስላል። ይሄ ነገር አልተነሳ ይሆን? በሁለቱ መሪዎች ውይይት እና ጋዜጣዊ መግለጫ ላይ ይሄ ነገር አልተነሳም። እንዲሁ ብቻ ጫፍ ጫፉን ገለጽ አርገውታል። ምንድን ነው ያሉት? ያፍ ታሪክ ነው አሁን ሁሉም በሱዳን በኩልም በኢትዮጵያም በኩል አለ እንደዚህ የተባለ የሚወራው ያፍ ወሬ ነው እንጂ እኛ ግን እንተባበራለን። ይሄ ሀሰት ነው የሚል ነገር ነው ገሰሙት። ሱዳንን ጨምሮ አካባቢው በሙሉ የኢትዮጵያ የታወቀ ስለሆነ ነው። ዘንድሮም እንዳምናው ነው። በሚሊዮን የሚቆጠር ሕዝብ በምግብ እጥረትና በረሃብ እየተሰቃየ ነው ይባላል። ስለዚህስ ተነስቷል። ይህንን ድርቅ በሚመለከት በኩል የሱዳኑ ፕሬዚደንት ዑመር አልባሽር መሆኑ በኢትዮጵያ በኩል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አላነሱትም። እንዲያውም ጨርሶ ይህ ነገር አልተነሳም። ይልቁኑ ዛሬ በጀርመኑ የተራሃዱ ሚኒስትር ገድ ሙላረ በኩል የተገለጸው እሳቸው በሶማሌ ክልል ሄደው እንደጎበኙና ድርቁ አስከፊ እንደሆነ ረሃብ እየተጋለጡ መሆኑን በአጭሩ ገረፍ ገረፍ አድርገው ተናግረውታል። በሱዳኑ እንግዳ በኩል ግን ይህንን አላንሱትም። እንደውም በጣም አመሰግናለሁ። ጌታቸው ተድላ ኃይለ ጊዮርጊስ እንደተለመደው ለሰጠህን አስተያየት። انا شيل لك ما لما